ፋሲል የደቡብ ሱዳን አማጺ ቡድን መሪ ምናልባት ከአሁን በኋላ ምክትል ፕሬዝደንት ነው መሰለኝ፣ የሚባሉት ርዕሰ ከተማ ጁባ ገቡ የሚሉ ዘገቦች እየወጡ ነው። እናንተ አካባቢስ ይሄ ነገር ይዘገባል? ይሄ ነገር ተወርቷል? አዎ የተለያየ መገናኛ ብዙኃን የሪክ ማቻርን መግባት አሁን እየዘገቡት ነው ያሉት። እንዳልከው ለረዥም ጊዜ ሲጠበቁ ነበረ። ባለፈው ሳምንት ሰኞ ነበረ ለመጀመሪያ ጊዜ ይገባሉ ተብሎ የተጠበቀው በተለያዩ ምክንያቶች አራዘሙት። ትናንት ሰኞም ይገባሉ ተብሎ ተጠብቆ ነበረ። የጦር ሚኒስትራቸው ጄኔራል ሲሞን ጋትዊች ገቡ። ከዛ ዛሬ በተጠበቀው ሰዓት ሪክማቻር መግባታቸውን እየተነገረ ነው በተለያየ መገናኛ ብዙኃን ጋትዊች ትናንት ነው የገቡት አለን ትናንት ነው የገቡት ምናልባት ይሄ ከሁለት ዓመት ጦርነት በኋላ የሰላም ስምምነቱም ከተደረገ ከወራት በኋላ ሪክ ማቸር ጁባ ይገባሉ ተብለው ሲጠበቁ ከነበረበት ጊዜ ከአንድ ሳምንት ከስምንት ቀን በኋላ መግባታቸው በሁለቱ ወገኖች መካከል መተማመን ፈጥሮ የታሰበውን ብሔራዊ የአንድነት መንግስት ለመመስረት የሚያስችል ፍንጭ ያሳያል። እንደ ተከታተልነው ነው ከተለያዩ ወገኖች በተለይ ከምዕራባውያን ከፍተኛ ግፊት እየተደረገባቸው ነው፣ ግን እያመነቱ እንደሆነ ነው የሚያሳየው እስካሁን ያለው ውጣ ውረድ። አው፣ በተለይ የአሜሪካን መንግስት እሁድ ለት ባወጡት መግለጫ የመንግስቱም ወገን የተቃዋሚውም ወገን ባለፈው ነሐሴ ወር በተደረገው ስምምነት መተግበር ቁርጠኝነታቸውን እያሳየው አይደለም የሚል ትችት አቅርበው ነበረ። ለዶክተር ሪክ ማቻር መመለስ መንግስት የአውሮፕላን የማረፊያ ፈቃድን አልሰጠም። እንደዚሁም ሪክ ማቻርም ያልተፈቀደላቸውን ከፍተኛ ጦር ይዘው ለመምጣት እያሉ የእቅዱን እያወሳሰቡት ነው የሚገኘው የሚል ትችት አቅርበው ነበረ ፈላችንም እናቆማለን እስከ ማለት ደርሰው ነበረ። ከዛ ባለፈ ግን የሪክ ማቻር ወደ ደቡብ ሱዳን መመለስ የሰላም ስምምነቱን ለማስጀመር ዋነኛ ምዕራፍ ነው የሚሆነው። ከዛ በኋላ ግን በሪክማቻር እና በፕሬዚዳንት ሳልቫኪር መካከል መተማመን ለመፍጠር ከባድ ስራ ነው የሚጠብቃቸው። አሁንም ቢሆን በተወሰነ መልኩ ያለውን ግጭት ለማቆም ግጭቱ ያደረሰውን ከፍተኛ የሆነ የሰብአዊ መብት ጥሰት፣ በርካታ የሰላማዊ ዜጎችን መፈናቀል ለማስተካከል ትልቅ ስራ ነው የሚጠበቅባቸው እዛ ያሉ የኬንያ አስተያየት ሰጪዎች ምን ይላሉ? ስለ ደቡብ ሱዳን እንደምናውቀው ኬንያ ልዩ ግንኙነት አላት ከጦርነቱ ጊዜ ጀምሮ፣ ጦርነቱ ስል ከሰሜን ሱዳን ጋር ከነበረው ጦርነት ጋር ማለት ነው። በዚህ በአሁኑ ሁለቱን ወገኖች በማስታረቁ ሂደትም የኢትዮጵያ አስተዋጽኦ ቀላል ነው ባይባልም፣ ኬንያም በጣም ስትሳተፍ ነበረ። ምን ይላሉ አሁን ይሄ የሪክ ማቻር መመለስ መዘግየት እና የወደፊቷ ደቡብ ሱዳን ሁኔታን በተመለከተ ኬንያ በእርግጥ በደቡብ ሱዳን ላይ ትልቅ ፍላጎት አላት። በርካታ ዜጎቿ ደቡብ ሱዳን ውስጥ ስራ ይሰራሉ። ግጭቱ ከተቀሰቀሰ ጀምሮም ተጎጂ ከሆኑት የውጭ አገር ዜጎች መካከል የተወሰኑት የኬንያ ዜጎች ናቸው። በእርግጥ ፈጥነው ዜጎቻቸውን ለማውጣት ሞክረዋል። ኬንያ ብቻ ሳይሆን የኢስት አፍሪካ ኮሚኒቲ በደቡብ ሱዳን ላይ ከፍተኛ የሆነ ፍላጎት ስላለው በጋራ የባቡር ሀዲድ መስመርን ለመዘርጋት ስለሚፈልጉ አሁን ደግሞ ደቡብ ሱዳን የምስራቅ አፍሪ የአፍሪካ ኮሚኒቲ አባል ስለሆነች እና የኬንያ መንግስትም ሆነ ሌሎቹ የምስራቅ አፍሪካ ሀገራት ወደ ደቡብ ሱዳን ሄደው ኢንቨስት ማድረግ ስለሚፈልጉ የደቡብ ሱዳን ኢንቨስተሮች ከፍተኛ የሆነ ኢንትረስት አላቸው እና የሀገሪቱ ሰላም ለዚህ ፍላጎታቸው መሳካት ወሳኝ እንደሆነ ስለሚያውቁት ከፍተኛ የሆነ የማደራደር ሚናውን ተጫውተዋል። በእርግጥ የኢትዮጵያና የጅቡቲ ኢንትረስት እንደዚህው የደቡብ አፍሪካ በተወሰነ መልኩ የተለየ ኢንትረስት፣ የምስራቅ አፍሪካ ሀገራት ኢንትረስት እና የከፍተኛዎቹ ትላልቅ ሀገራት የአሜሪካ እና የአውሮፓ ህብረት ሀገራት ኢንትረስት በተወሰነ መልኩ አለመጣጣም የደቡብ ሱዳንን ሰላም በተፈለገው ጊዜ ማሳካት አልተቻለም። ግን የራሳቸውን ሚና በተወሰነ መልኩ ተጫውተዋል። በጣም አመሰግናለሁ ፋሲል እንደተለመደው ለሰጠህን አስተያየት።